ይህ የአሜሪካ ድምጽ ነው። በ22 25ና በ31 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዊስት ላይ ከዋሽንግተን ዲስ የሚተላለፍላችሁ የዛሬ ሐሙስ መጋቢት 5 2016 ዓ ም ጀመራ ዝግጅታችን በግጭቶች ጫና የጤፍ ዋጋ በ11 ወራት ውስጥ ከሁለት እጥፍ በላይ መጨመሩን ነዋሪዎችና ዩኒች አስታወቁ። የጤፍ ዋጋ ከጊዜ ወደ ጊዜ እየጨመረ ነው። ሰሞኑን ጤፍ ገዝቼ ነበረ 14 15 ሺህ ነው የሚባለው። ካምለው ከእጥፍ በላይ ነው የጨመረው ዘንድሮ እኔ የወረደ ጤፍ ነው በአስራ ሶስት የምገዛ የወረደ ነው በቃ ከዚህ ስለማያወጣኝ ማለት ነው። እንጀራውን አስራ ስድስት የምናስረክብ ተባራሪ አስራ ስምንት እይሻል። ቀደም ሲል የሰማችኋቸው የአሜሪካ ድምፅ ያናገራቸው ሸማቾች የሆኑት ነዋሪዎች ናቸው። ሙሉ ዝግጅቱ በአብይ ረስ ይቀርባል። ሰላም ጤና ይስጥልን። አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል? የምሽቱ ዝግጅታችን እያስተናገድኳችሁ አብሬያችሁ የማመሸው አስማማየ ነው ነኝ። ለዓለም ዜናዎቹ ደረጀ ደስታ እዚያ ጥብሮኛለ፣ እንዲሁም የስቱዲዮ ቅንብሩን ደግሞ ኤልያስ አስማረ እየመራልን አብረውን ይቆያል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን፣ በተጀማሪ በዌብሳይታችን አማሪክ ቪኦ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ከዓለም ወደ ሰባሰቡ የዓለም ዜናዎች እንለፍ። ጤና ስጥልን አድማጮች፣ እንደምናመሻችሁ፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የሕዝብ ተወካዮች ምክር ቤት ላለፉት ሰባት ወራት በእስር የሚገኙትን የአባሉን አቶ ክርስቲያን ታደለ ያለመከሰስ መብት አነሳ። አቶ ክርስቲያን እስካሁን ምንም አይነት ክስ ሳይቀርብባቸው በእስር እንደሚገኙ የገለጹት ጠበቃቸው አቶ ሰለሞን ገዛሀኝ ምክር ቤቱ ያለመከሰስ መብታቸውን በአስቸኳይ ጊዜ አዋጅ ውስጥ ሆኖ የሚያነሳ ከሆነ እስካሁን ለምን እንደዘገየ ግልጽ አይደለም ሲሉ ለአሜሪካ ድምፅ ተናግረዋል። ሀብታሙ ስዩም ተጨማሪ አለው። በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ በታወጀው የአስቸኳይ ጊዜ አዋጅ 2015 የታሰሩት የሕዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለን ያለመከሰስ መብት ምክር ቤቱ ከሰባት ወራት ቆይታ በኋላ አንስተዋል። ዛሬ መጋቢት አምስት 2016 ባካሄደው መደበኛ ስብሰባ ላይ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ይህንን አስመልክተው ለምክር ቤቱ በሰጡትና በሀገር ውስጥ ብዙሃን መገናኛዎች በተላለፈ ማብራሪያቸው ተከታዩም ብለዋል ተጠርጣሪው የጸረ ሰላም ኃይል በማደራጀት የውሃ ኃይል በሀገር መከላከያ ሰራዊት ላይ ጥቃት እንዲሰነዝር ትዕዛዝ ሲሰጥ እንደነበረ የቀረቡ ማስረጃዎች ያስረዳሉ። የህዝብ ተወካዮች ምክር ቤት መንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ የነበሩት አቶ ክርስቲያን ታደለን በተመለከተ የቀረበውን ያለመከሰስ መብት በሁለት ድምፅ ታቅቦና በሁለት ተቃውሞ በአብላጫ ድምፅ ምክር ቤቱ ማጽደቁም ተገልጿዋል። የአቶ ክርስቲያን ጠበቃና ህግ አማካሪ አቶ ሰለሞን ገዛሐኝ ደንበኛቸውን እስካሁን በአካል እንዳላገኟቸው ገልጸው ያለመከሰስ መብታቸው መነሳትም ከብዙሃን መገናኛዎች መስማታቸውን ለአሜሪካ ድምፅ ተናግረዋል። አሁን ምንድን ነው የሚሆነው? ያው ክስ መሰረት ባቸዋል በሚል ነው የተነሳው። የሚነሳውም ለዛ ነው። ስለዚህ የክስተርጅ ከደረሳቸው በኋላ እና ፍርድ ቤት ከቀረቡ በኋላ ምናልባትም እንድናገኛቸው ለእነሱ ይፈቀድላቸው ይሆናል ለእኛም ይፈቀድላቸው ይሆናል ብለን እናስባለን። የአማራ ብሔራዊ ንቅናቄ ተወካይ የሆኑት አቶ ክርስቲያን ታደለ የምክር ቤቱ አባል የሆኑት በስድስተኛው ሀገራዊ ምርጫ በአማራ ክልል ምዕራብ ጎጃም ዞን ቋሪት ምርጫ ክልል ተወዳድረው አሸንፈው ነው በአስቸኳይ ጊዜ አዋጁ የታሰሩትና ቀደም ብሎ ያለመከሰስ መብታቸው የተነሳላቸው የአማራ ክልልና የአዲስ አበባ ምክር ቤቶች አባላት አቶ ዮሐንስ ቦያላውና ዶክተር ካሳ ተሻገርም እስካሁን ክስ እንዳልተመሰረተባቸው ጠበቃቸው ተናግረዋል። የምክር ቤቱ አባላት ያለመከሰስ መብት በአስቸኳይ ጊዜ አዋጅ ውስጥ ሆኖ የሚነሳ ከሆነ እስካሁን ለምን እንደዘገየም ግልጽ አይደለም ሲሉ አቶ ሰለሞን ይናገራሉ። የአስቸኳይ ጊዜ አዋጅ እኮ ምክር ቤት አባላትን ክስ ልትከሱ የምትችሉ ያለመከስ መብታቸውን ከነሳቸው በኋላ ነው ብሎ እኮ አይልም። በቃ እንደሚባለው አይ ሁሉንም መብተውሰ መብተተቸው የአስቸኳይ ጊዜ አዋጅ ይገድባል የሚሉ ከሆነ አሁንም ማንሳትም የለባቸውም ነው እኔ የምለው። ክሱን ቀጥታ መክሰስ ይችላሉ። መንግስትን ለመጣል ከሽብር ቡድኖች ጋር በህቡ ያሴራሉ በሚል በስር ላይ የሚገኙት የቀድሞ የሰላም ሚኒስትር ደኤታ የአቶ ታዬ ደንደዓ ያለመከሰስ መብት የኦሮሚያ ክልል ምክር ቤት የካቲት አስራ አንድ ሁለት ሺህ አስራ ስድስት አመተ ምህረት ማንሳቱ ይታወሳል። በሌላ ዜና ጥር፣ ረቡዕ ጥር 22 2016 ዓ ም ምሽት ላይ በፖሊስ ተወስደው በእስር ላይ የነበሩት የአማራ ብሔራዊ ንቅናቄ አብን ፓርቲን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ዛሬ ከእስር መለቀቃቸውን ጠበቃቸው ተናግረዋል። ሊቢያን ለቀው ይጓዙ ከነበሩ ፍልሰተኞች መካከል 50 የሚጠጉ ሰዎች መሞታቸውን ኤስኦኤስ ሜዲትሬኒያን የተባለው የነፍስ አድን ድርጅት ዛሬ አስታወቀ። ባለፈው ሐሙስ በሜዲትራኒያን ባህር ላይ ከተገለበጠችው ጀልባ የተረፉት ሰዎች ከሊቢያ አብረዋቸው ጉዞ ከጀመሩት ሰባ አምስት ሰዎች መካከል 50 የሚሆኑት የደረሱበት አልታወቀም ሲሉ መናገራቸውን ድርጅቱ ገልጿል። በባህር ላይ ቅኝት የሚያደርገው የአውሮፓ የበጎ አድራጎት ድርጅት መርከብ ትናንት ረቡዕ 25 ሰዎች የያዘችው ትንሽ ጀልባ ተመልክተዋል። በውስጡ ከነበሩት ሰዎች መካከል ራሳቸውን የሳቱት ሁለት ሰዎች ለሕክምና ወደ ጣሊያን ወታደራዊ ሆስፒታል የተላኩ ሲሆን የተቀሩት 23ቱ በከባድ ሁኔታ ላይ የሚገኙ የደከሙና በጀልባው ላይ በነበረው ነዳጅ ቃጠሎ የደረሰባቸው እንደሆነ ዘገባው አመልክቷል። የኤስኦኤስ ቃል አቀባይ ፍራንሲስኮ ክሬዞ እንደተናገሩት በህይወት የተረፉት ሁሉም ወንዶች ሲሆኑ አስራ ሁለት የሚሆኑት ህጻናትና ሁለቱ ታዳጊ ወጣቶች ናቸው። ፍልሰተኞቹ ከሴኔጋል ማሊና፣ ጋምቢያ መሆናቸውንም ተገልጸዋል። ጀልባይቱን ተሳፍረው ከነበሩት 75 ሰዎች መካከል ቢያንስ አንድ ህፃንን ጨምሮ ሴቶች እንደነበሩበት ተዘግበዋል። የተባበሩት መንግስታት ዓለም አቀፍ የፍልሰተኞች ድርጅት እንደገለጸው በዚህ ዓመት እስከ መጋቢት መጀመሪያ ድረስ 227 ሰዎች አደገኛ በሆነው በማዕከላዊ የሜዲትራኒያን ባህር ላይ ሞተዋል። ካለፈው ጥር ወር ጀምሮ ተመሳሳዩን የሜዲትሬኒያን ባህር አቋርጠው ጣሊያን ከገቡት 19526 ሰዎች መካከል 279 ሰዎች ሞተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ታይዋን በምትቆጣጠረው የኪንመን ደሴቶች አቅራቢያ በሚገኘው ባህር ላይ የተገለበጠችውን የአሳ ማጥመጃ መርከብ የሚያፈላልገውን ቡድን እንዲቀላቀል ታይዋን በቻይና ጥያቄ የነፍስ አድን ተልዕኮ ቡድኗን ወደ ስፍራው አሰማርታለች። ታይዋን የባህር ዳርቻ ጠባቂ ጀልባዎቿን የቻይናን አፈላላጊ ቡድን እንዲቀላቀል ወደ ስፍራው የላከችው አሳሳቢ በሆነው የባህር ሰርጥ ውጥረት በነገሰበት ወቅት ነው። ሁለቱም ወገኖች ባለስልጣናት የነፍስ አድን ጀልባዎችን የላኩት የቻይናውያን የአሳ ማጥበጃ መርከብ ከተገለበጠች በኋላ መሆኑን የታይዋን ባህር ዳርቻ ጠባቂ ባወጣው መግለጫ አስታውቋል። ሁለት አስክሬን ሲገኝ፣ ሁለቱ የደረሱበት አልታወቀም። ሁለት ሰዎች ግን በተገለበጠችው ጀልባ ውስጥ በሕይወት ተገኝተዋል። ታይዋን አራት የባህር ጠረፍ ጠባቂ መርከቦች ስትልክ፣ ቻይናም ስድስት መርከቦችን በነፍስ አድን ስራ ላይ እንዲሳተፉ ልካለች። ባለፈው ወር በኪንመን ደሴቶች አቅራቢያ ወደ ተከለለው የታይዋን የባህር ወሰን ዘልቀው ለመግባት የሞከሩ ሁለት የቻይና ዜጎች የታይዋንን የባህር ዳርቻ ጠባቂዎች ሲሸሹ ከባህር ሰጥመው ከሞቱ በኋላ ቻይና አካባቢውን መቆጣጠር ጀምራለች። ከዲሞክራትና ሪፐብሊካን ፓርቲዎች የተውጣጡ የሕግ መወሰኛ ምክር ቤት አባላት የአሜሪካ ረዥሙ ጦርነት ነው በተባለው በአፍጋኒስታን ጦርነት ከዩናይትድ ስቴትስ ጎን ለቆሙ የአፍጋኒስታን ዜጎች የሚሰጡ ተጨማሪ ቪዛዎች መኖራቸውን የምክር ቤቱ መሪዎች እንዲያረጋግጡ አሳሰቡ። ከበርካታ የዲሞክራትና የሪፐብሊካን የምክር ቤት አባላት የተጻፈውን ደብዳቤ የተመለከተው አሶሲየትድ ፕሬስ እንደዘገበው ዩናይትድ ስቴትስ ለአፍጋኒስታን ዜጎች የምትሰጠውን ልዩ የስደተኞች ቪዛ መጠን ከፍ ማድረግ እንዳለባት ሴኔተሮቹ አሳስበዋል። ሀያ ሺህ ተጨማሪ ቪዛዎች ዓመታዊ በጀቱ ከማለቁ የመስከረም ወር በፊት እንደሚያስፈልግም ሴኔተሮቹ ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ማቴው ሚለርም ባለፈው ሳምንት በሰጡት መግለጫ ምክር ቤቱ የቪዛ መጠኑን እንዲጨምር ጥሪ አቅርበዋል። ቃል አቀባዩ በመግለጫቸው ከዩናይትድ ስቴትስ ጋር በመሆን ህይወታቸውን አሳልፈው ለመስጠት ለተሰለፉ አፍጋኖች ያለብንን ግዴታ እንድንወጣ ያስችለናል። ጨርሰው የተረሱ አለመሆናቸውንም ያረጋግጣል ብለዋል። ከቪዛው አሰጣጥ መርሃ ግብር ምስረታ ጀምሮ በአስር ሺዎች የሚቆጠሩ ዜጎች ብቁ ለሆኑ አፍጋኖች ተሰጥተዋል ሲል የውጭ ጉዳይ ሚኒስቴር መስሪያ ቤቱ ገልጿል። የቪዛዎቹ አለመሰጠት በሺዎቹ የሚቆጠሩ የአፍጋኒስታን ዜጎችን ለአደጋ ሊያጋልጥ እንደሚችልም ተገልጿል። ለአፍጋኒስታን ስደተኞችና የቪዛ ጥያቄዎች የሚሟገተው ድርጅት ዳይሬክተር አንድሩ ሱሊቫን ከተመደበው ቪዛ ውስጥ አሁን የቀረው ሰባት ሺህ ብቻ መሆኑን ገልጸዋል። አሁን ባለው መጠን የውጭ ጉዳይ ሚኒስትር ቪዛውን የሚሰጥ እንኳ ቢሆን በዚህ ወር የበጋ መጨረሻ ላይ ሁሉም ያልቃሉ ያሉት ሱሌቫን፣ ምክር ቤቱ በቶሎ ውሳኔ ካልሰጠ ወደኋላ የሚተዉት ብዙ ሺዎች የሚቆጠሩ አፍጋኖች የራሳቸው ጥፋት ባልሆነ ጉዳይ ለአደጋ ይጋለጣሉ ብለዋል። በመጨረሻም ዘንድሮ በፓሪስ ከሚደረገው የኦሎምፒክ ውድድሮች ሩሲያ አትቀርም ሲል የሩሲያ ኦሎምፒክ ኮሚቴ ዛሬ ሐሙስ አስታወቀ። የኦሎምፒክ ኮሚቴው ፕሬዚደንት ስታን ስታኒስላቭ ፓዝድኖያኮቭ በሩሲያው የዩክሬን ወረራ ምክንያት በአንዳንድ የሩሲያ አትሌቶች ላይ ዓለም አቀፉ የኦሎምፒክ ኮሚቴ ያሳለፈው የገደብ ቅጣት ቢኖርም ሩሲያ ከኦሎምፒኩ ራሷን እንደማታገል አስታውቀዋል። ራስን ከውድድሮች የማግለልን መንገድ በፍጹም አንከተልም ያሉት ፕሬዚደንቱ ሁልጊዜም አትሌቶቻችንን ደግፋለን ሲሉ ለሩሲያ መንግስት የዜና አገልግሎት በሰጡት አስተያየት ተናግረዋል። ይሁን እንጂ በዓለም አቀፉ የኦሎምፒክ ኮሚቴ የተቀመጡት ቅድመ ሁኔታዎች ህጋዊና ፍትሐዊ ያልሆኑ፣ ፍጹም ተቀባይነት የሌላቸው መሆናቸውን አበክረን እንገልጻለን ሲሉ ፕሬዚደንቱ አክለው ተናግረዋል። ዓለም አቀፍ የኦሎምፒክ ኮሚቴ የፈቀደው እንደ ኤሮፓ አቆጣጠር ከሐምሌ 26 እስከ ነሐሴ 11 በሚካሄዱ የፓሪስ ኦሎምፒክ ስፖርታዊ ውድድሮች ሩሲያውያንና ቤላሩሲያውያን የአገራቸውን ሰንደቅ ዓላማ አርማ ወይም ብሔራዊ መዝሙር ሳይዙ በገለልተኝነት እንዲሳተፉ መሆኑን የሮይተርስ ዘገባ አመልክቷል። ገለልተኛ የተባሉት አትሌቶች በግል ስፖርቶች ብቻ የሚወዳደሩ ሲሆን ለሁለቱም ሀገራት ምንም አይነት የቡድን ውድድሮች አልተፈቀዱም። በዩክሬን ውስጥ ያለውን ጦርነት የሚደግፉ ከሩሲያ ወይም ከቤላሩስ ጦር ጋር ኮንትራት ያላቸው አትሌቶች በውድድሩ እንዲሳተፉ አይፈቀድላቸውም። ሩሲያ እገዳዎቹን አጥብቃ ተቃውማለች። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ከተሰባሰቡ ዜናዎቹ በጣም ከልብ አመሰግናለሁኝ። የተከበራችሁ አድማጮቻችንና ተመልካቾቻችን የተከተላችሁ የምትገኙት ዋሽንግተን ዲሲ ከሚተላለፍላችሁን የዛሬ ሐሙስ መጋቢት 5 2016 ዓ.ም የምሽት ዝግጅታችን ነው እየተከታተላችሁ ያላችሁት። እስከ ምሽቱ አራት ሰዓት ድረስ አብራችሁን ትቆዩ። ከወዲ ጋብዛለሁ አስማማየ ነው ነ እስከ ምሽቱ አራት ሰዓት ድረስ የማስተናግዳችው በምስልና ድምፅ ቅንብር ሲያሸናፊና ግርማ ደገፋ የዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየሁ ገበያውም በምሽቱ አብረውናሉ። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ፕሮግራሞቻችን እንዲሁ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኒውስ ዶት ኮም እንዲሁም በፌስቡክ ቪኦ አማሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ዕለቱ አብይረስ ንላል። በግጭቶች ጫና የጤፍ ዋጋ በ11 ወራት ከሁለት እጥፍ በላይ መጨመሩን ነዋሪዎችና ዩኤንች አገለጹ። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤንኦቻ ትላንት ይፋ ባደረገው መረጃ በአማራና በኦሮሚያ ክልሎች በቀጠሉ ግጭቶች ምክንያት የጤፍ ዋጋ እስካለፈው ታህሳስ ባሉት 11 ወራት ውስጥ በ105 በመቶ ጨምሯል ብሏል። አስቴር ምስጋናው ተጨማሪ አላት። የአሜሪካ ድምፅ ዛሬ ሐሙስ ያነጋገራቸው ሸማቾች እንዳመለከቱት በተለይ የጤፍ ዋጋ ባለፈው አንድ ዓመት ጊዜ ውስጥ ከሁለት እጥፍ በላይ ጨምሯል። የሽንኩርትና መሰል መሰረታዊ ፍጆታዎች ዋጋ ከጊዜ ወደ ጊዜ እየናረ መምጣቱን ሸማቾች ተናግረዋል። በኢትዮጵያ በየጊዜው እያሻቀበ በመጣው የኑሮ ውድነት መማራራቸውን ከሚናገሩ የአዲስ አበባ ከተማ ነዋሪዎች መካከል ወይዘሮ ይርጋሸዋበረ አንዷ ናቸው። የጤፍ ዋጋ ከጊዜ ወደ ጊዜ እየጨመረ ነው። ሰሞኑን ጤፍ ገዝቼ ነበር ነበረ 1415 ነው የሚባለው፣ ከአምለው ከእጥፍ በላይ ነው የጨመረው ዘንድሮ። ለሰባት ዓመት ያህል እንጀራ እየጋገሩ በመሸጥ እንደሚተዳደሩ የነገሩን የባህር ዳር ከተማ ነዋሪዋ ወይዘሮ ካሳዬ ስንታየው የጤፍ ዋጋ በየጊዜው በመጨመሩ በእንጀራ መሸጫ ዋጋ ላይ ጭማሬ ቢያደርጉም ማትረፍ እንዳልቻሉ፣ ይባሱኑ ኑሯቸው ከእጅ ወደ አፍ የሆነ መምጣቱን አመልክተዋል። ኑሮ ውድነትማ ምን ብናማረውም ያ ነው። አንቺ የምን ምን ብዬ እነግርሻለሁ? በጥፍ ነው የጨመረዋ በጥፍ ከአምስትና ከስድስት ሽበት አስራ አራት ና አስራ ሶስት መግዛት ማለት ምን ይባላል። እኔ የወረደ ጤፍ ነው በአስራ ሶስት የምገዛ የወረደ ነው በቃ ከዚህ ስለማያዋጣኝ ማለት ነው። እንጀራውን አስራ ስድስት የምናስረክብ ተባራሪ አስራ ስምንት ብይሻል። አንደኛ ደረጃ የሚባለው አስራ ስድስት ሰነዘውም የለም ካልተ ሀላዘሻቸው አያመጡትም። አንደኛ ደረጃ እኛም አንጠይቅም። አንደኛ ደረጃ ገዝተሽ እኮ በሀያ አምስት ወር ራሱ ቢረከቡ አይወጣልሽም። ለዕለት ያችንን የተረፈችውን በልተን እንጨት ገዝተን ያንን የእሱን እዳ ዘግተን የባለ ጤፉን ያችንን በልተን ለማደር ነው እንጂ ምን ያዋጣል? የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ዩኤን ኦቻ ትላንት ሮቡ ይፋ ያደረገው መረጃ በአማራ እና በኦሮሚያ ክልሎች የቀጠሉት ግጭቶች ባሳደሩት ጫና ምክንያት የጤፍ ዋጋ እስካለፈው ታህሳስ ባሉት አስራ አንድ ወራት ውስጥ በአንድ መቶ አምስት በመቶ መጨመሩን ያሳያል። የኢትዮጵያ የጋራ የገበያ ክትትል ዕቅድ ወይም ጄኤምኤምአይ ያካሄደውን የዳሰሳ ውጤት መነሻ ያደረገው የማስተባበሪያ ጽሕፈት ቤቱ እንደ ኢትዮጵያን አቆጣጠር ከጥር እስከ ታህሳስ 2023 ባሉት 11 ወራት ውስጥ የተለያዩ የምግብ ሸቀጦች ከ40 እስከ 400 በመቶ የሚደርስ ጭማሪ ማሳየታቸውን ጠቅሷል። የበቆሎ ዋጋ በአርባ በመቶ ሲጨምር የእንሰት መሸጫ ደግሞ በአራት መቶ በመቶ ማሻቀቡን አስፍሯል። በአብዛኛው የሀገሪቱ አካባቢዎች ለዕለታዊ የምግብ ፍጆታ የሚውለው ጤፍ የአንድ መቶ አምስት በመቶ የዋጋ ጭማሬ ማሳየቱን አመልክቷል። በልዩ ልዩ የኢትዮጵያ ከተሞች ያነጋገርናቸው ነዋሪዎችም ይህንኑ የዋጋ ንረት አረጋግጠዋል። የዋሳ ከተማ ነዋሪዋ ወይዘሮ ትዕግስት ስጦታው ከጠየቅናቸው አንዷ ናቸው። አሽጎ ነበር። አረ ባሸገው ወቅት 85 ብር ነበር። እሱም ተደብቁ። ከዛ በኋላ በይፋ ወፍጮ ቤቶች በዘጠና በመቶ አስር እያለቀጠለ አሁን 140 ብር ነው። ብሩን አስለዋ ደሞዝክ ስንት ነው? ደሞዝ አሁን ለምሳሌ ጠቅላይ ሚኒስትሩ ከተመረጠ ጀምሮ ደሞዝ ተጨምሮ ያውቃል? በመንግስት ተጨምሮ የዚሁ የአዋሳ ከተማ ነዋሪ የሆነው የዮናታን ኃይሉ ደግሞ የእንጀራ ዋጋ የጨመረበት ፍጥነት እንዳማረረው ይናገራል። አንዳንድ ቦታ ቀዩና ምናምን ይሉ አስራ አንድ ብር ነው እንጀራው አሁን ግን ዘንድሮ አሁን በዚህ ሰዓት ማለት ነው ሀያ ብር ነው። ዊል ኮንሰልት የተባለው የኢኮኖሚ የፋይናንስና የኢንቨስትመንት የማማከር አገልግሎት ባለቤት እና ዋና ስራ አስኪያጅ አቶ ይርጋ ተስፋዬ በአንድ ዓመት ውስጥ የታየው ከእጥፍ በላይ ጭማሪ በሀገሪቱ ምጣኔ ሀብት ላይ ከፍተኛ ችግር ይፈጥራል ይላሉ። አንድ ሀውስሆልድ እውቀቱንና ጉልበቱን ሸጦ ገንዘብ የሚያገኝ እና ከገበያ ላይ ፍጆታን ገዝቶ የሚጠቀም ቤት ማለት ከሚያገኘው ገቢ ውስጥ ከተወሰነ ፐርሰንት በላይ ለመሰረታዊ የፍጆታ እቃዎች መግዣ የሚያውል ከሆነ አብዛኛውን ገቢያችንን ለቤት ኪራይና ለምግብ፣ ለልብስ፣ ለመድኃኒት መግዣ ብቻ የምናደርገው ከሆነ ገንዘብ ቆጥበን ኢንቨስት አድርገን የሀገር ኢኮኖሚ ለማሳደግ ያለን ተስፋ ይቀንሳል። አሁን ያለነው ወደዛ አካባቢ ነው ብዬ አስባለሁ። ምክንያቱም አብዛኛው ሰው ገንዘብ ተርፎት ሴቭ ያደርጋል። በሌላ መልኩ ደግሞ ስታዩ ባንኮቹ የአመታዊ የቁጠባ መጠን ጨመረ ነው ብለው ሪፖርት ያወጣሉ። ያ ገንዘብ ከየት ነው የሚመጣው ብለሽ ስታስቢ ወደ ኢኮኖሚ የሚገባው የገንዘብ መጠን በከፍተኛ መልኩ እየጨመረ ሊሆን ይችላል ብለን ልናስብ እንችላለን። ያ ደግሞ ኢኮኖሚው ላይ የሚያመጣው አሉታዊ ተጽዕኖ ከፍተኛ ነው። በግብርና ብትሄጂ አማራና ኦሮሚያ ናቸው ትልቁን የሀገር ምርት የሚያ አሁን ያለው በሁለቱ ክልሎች ያለው የሰላም እጦት ያለመረጋጋት ችግር ማምረቱንም የምርት እንቅስቃሴ ወይም ዲስትሪቢሽን የምንለውንም ነገር ነው የሚጎዳው። ኦቨርል የኢትዮጵያ ኢኮኖሚ ውስጥ አሁን ባለነው ሁኔታ የሚታየውም ይሄ ነው። በመላ ሀገሪቱ በመሰረታዊ ሸቀጦች ላይ ያጋጠመው የዋጋ ንረት በተለይ በኦሮሚያና በአማራ ክልሎች የቀጠለው ግጭት በግብርና ምርታማነት ላይ ያሳደረውን አሉታዊ ጫና እንደሚያሳይ ዩኤን ኦቻ ይፋ ያደረገው መረጃ አመልክቷል። ይህ ደግሞ በርካታ ኢትዮጵያውያንን ለመሰረታዊ የፍጆታ አቅርቦቶች ተደራሽ እንዳይሆኑ ማድረጉን አስረድቷል። እንደ ጥናቱ አንድ ኢትዮጵያዊ ቤተሰብ ለምግብና ለመሳሰሉ ጉዳዮች በወር የሚያስፈልገው ወጪ እንደ አውሮፓውያን አቆጣጠር በ2023 በ11 በመቶ ጨምሯል። ለአሜሪካ ድምጽ አስቴር ምስጋናው። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁ የምሽቱ ዝግጅታችን እንደቀጠለ ነው። ቀደም ሲል የሰማችሁት የዕለቱን አብየርስ ነበር። አሁን የትንታኔው መጽሔት ይቀጥላል። የትንታኔው መጽሔታችን የመጀመሪያው ቅንብር የፓስፖርትን ጉዳይ ይመለከታል። በመንፈቅ ዓመቱ ውስጥ ከ640 ሺህ በላይ ፓስፖርቶችን አትሞ ማሰራጨቱን ያስታወቀው የኢትዮጵያ የኢሚግሬሽን ዜግነት አገልግሎት ለፓስፖርት ፈላጊዎች በሁለት ወራት ውስጥ ምላሽ እንደሚሰጥ ገለጸም። ይህን የተቋሙን የመንፈቅ ዓመት የሥራ አፈጻጸም ተከትሎም አሁን ላይ ውዝፍ የፓስፖርት ጥያቄ አለመኖሩን የአገልግሎቱ ዋና ዳይሬክተር ሰላማዊ ዳዊት ዛሬ ረቡዕ በሰጡት መግለጫ አስታውቋል። ከውጭ አገራት ዜጎች ቁጥጥር ጋር በተያያዘም በኢትዮጵያ በአስተኛ ሰነድ ሲሰሩ በነበሩ የውጭ ዜጎች ላይ ከሀገር ማባረርን ጨምሮ የተለያዩ እርምጃዎች እንደተወሰደባቸው ዋና ዳይሬክተሯ ተናግረዋል። ገብረ ሚካኤል ገብረ መድን ተጨማሪ ያለው የኢትዮጵያ የኢሚግሬሽንና ዜግነት አገልግሎት ዋና ዲሬክተር ሰላማዊት ዳዊት ዛሬ ረቡ በሰጡት ጋዜጣዊ መግለጫ በሀገሪቱ ውስጥ አያሌ ዜጎችን ስላማረረው የፓስፖርት አሰጣጥ ችግር አብራርተዋል። ለአንድ ዓመት ተኩል ያህል የፓስፖርት አገልግሎት ብዙም እንዳልነበረ የገለጹት ዋና ዲሬክተሯ። ይህም 350 ሺህ የፓስፖርት ፈላጊዎች ተመዝግበው እንዲጠባበቁ የግድ ማድረጉን አመልክተዋል። በበጀት ዓመቱ ያለፉት ስድስት ወራት ውስጥ ግን ችግሩን የመቅረፍ ስራ አከናውንናል ይላሉ። ገና ስንጀምር ወደ 30 ሺህ የፓስፖርት ቡክሌት ብቻ ከነበረበት ነው የተረከብነው። ከዛ ጀምሮ እስካሁን ባለው በስድስቱ ወር ውስጥ አንድ ነጥብ አንድ ሚሊዮን በላይ የፓስፖርት ቡክሌቶችን ከውጭ አስገብተን ወደ 640 ሺህ ፓስፖርቶችን ደግሞ ህትመት ሰርተን ለደንበኞች አሰራጭተናል። አሁን ላይ ምንም አይነት የተጠራቀመ ፍላጎት የሌለ ስለሆነ ከመጋቢት 16 በኋላ ፓስፖርት ሲስተሙ በሚሰጠው ቀጠሮ ቀን መሰረት ማንም ሰው እየመጣ ፓስፖርት የሚወስድበትን ሁኔታ አመቻችቷል ማለት ነው። አሁንም ግን ከፓስፖርት ዕደላ ጋር ተያይዞ የባለጉዳዮች ወረፋ መብዛት እንዳለ የተጠየቁት ዋና ዲሬክተሯ መንስኤውን አብራርተዋል። ሰልፉ ኦንላይን አፕላይ ለማድረግ አይደለም፣ ሰልፉ ለመቀበል ነው። በጣም በብዛት አትመን ማሰራጨቱ ላይ በርካታ ሰው እንጠራ ስለነበረ ቶሎ መጥተው ካልወሰዱልን ደግሞ ተመሳሳይ ቪሼስ ሰርክል ውስጥ መግባታችን፣ ወደፊት በዚህ አይቀጥልም። አዲስ አበባ ላይ ብቻ አራት ቦታዎችን ወስደናል። የዲስትሪቡሽን ሴንተሮች ይኖሩናል። በሰሜኑ፣ በደቡቡ፣ በምስራቅ፣ በምዕራብ የአዲስ አበባ ዳይሬክሽን ላይ ሰው የሚፈልገውን ኦንላይን ሲሞላ በዚህኛው ብራንች ላይ ነው ሂጅ የመውሰድ የምፈልገው እያለ እየሞላ በዛ መሰረት ፓስፖርቱን ሄዶ የሚወስድበትን ሲስተም እያዘጋጀን ስለሆነ ይሄ ጊዜያዊ ችግር አድርጋችሁ እንድትወስዱ ትፈልጋለሁ። በአሁኑ ጊዜ በየቀኑ ከ7 ሺህ እስከ 8 ሺህ የሚደርሱ ፓስፖርት ፈላጊዎች እንደሚመዘገቡ ያመለከቱት ዋና ዲሬክተሯ በማመልከትም ሆነ በስርጭት ጊዜ የሚታየውን ችግር ለማቃለል የተቋሙን የክልል ቅርንጫፍ ጽህፈት ቤቶች የማጠናከርና የማብዛት ሥራ እንደሚከናወን ተናግረዋል። በሰሜን ኢትዮጵያው ጦርነት ምክንያት ተቋርጦ የነበረው የመቀለ ጽህፈት ቤትም በቅርቡ ሥራ ይጀምራል ብለዋል። አገልግሎቱ በትግራይ ክልል ባለመጀመሩ ከክልሉ ወደ አዲስ አበባ በሚመጡ የፓስፖርት ፈላጊዎች ላይ በዋና መስሪያ ቤቱ በደል ይፈጸምባቸዋል ስለሚባለው የተገልጋዮች ቅሬታም ተከታዩን ምላሽ ሰጥተዋል። የእነሱን በተመለከተ የሚገጥማቸውን ግልት አለ ብዬ አልወስድም። ነገር ግን ሰነድ የሌላቸው ከነበረው እንግዲህ የሰሜኑ ጦርነት ካመጣብን አንዱ ችግር ይሄ ነው ማለት ነው። የነበሩ ዶኪመንቶች ስለጠፉ ሰዎች ፓስፖርት ጥየቃ ሲመጡ ማነህ መባል አለበት ማለት ነው። ይሄ አንዳንድ ሌሎችም ክልሎች ላይ አንዳንድ አካባቢዎች ላይ ይገጥማል። አፋር፣ አማራ ክልል ይገጥማል። የሌለው ምንም ነገር ሳይዝ ኢትዮጵያዊ ነኝ ብሎ ይመጣል። ያንን ከማጣራት አኳያ የግድ እዚህ ጋር የተቀመጠውን ሕግና ፕሮሲጀር ተከትሎ ኢንተርቪው የማድረግና አማራጭ ነገሮችን መጠየቅ የምችለውና ከዛ አኳያ እየገጠሙን ያሉ ቻለንጆች በጣም ብዙ ናቸው። ያንን ደግሞ ክፍት ስናደረግ ሌሎችም የሚሾልኩበት ሁኔታም ስላለ ማለት ዋና ዲሬክተሯ ከውጭ ሀገራት ዜጎች ቁጥጥር ጋር በተያያዘም ማብራሪያ ሰጥቷል። ህጋዊ ሰነድ ሳይዙ በኢትዮጵያ የሚኖሩ የውጭ ሀገራት ዜጎች መኖራቸውን የጠቀሱት ሰላማዊት ዳዊት። ከሀገር ማባረርን ጨምሮ ልዩ ልዩ እርምጃዎች እንደተወሰደባቸው አስታውቀዋል። ያጋ የሚመጡ የውጭ ዜጎች አገልግሎት ፍለጋ የሚመጡ በአሳዩን ቁጥር ክል አግባብ ያልሆነ ለምሳሌ ያልተመዘገበ ካምፓኒ በጣም በርካታ ሰዎችን ኢንቫይት አድርጎ እናገኘዋለን። ይሄ ነገር በጣም ሰፊ ችግር እንዳለ ያሳያል። ስለዚህ ኦፕን እናርግና ያሉት በሙሉ እንዲመጡ እናድርግ። ሁሉንም ባይሆን አትሊስት ችግር ያለባቸውን መያዝና ማግኘት እንችላለን በሚል የተጀመረ ስራ ነው። በዚህ ከአስር ሺህ በላይ አግኝተናል። እነዚህን ባጠፉት ልክ በህግ የተቀመጠው ምንድን ነው? አንዱ ኤግዚት ቪዛ ቀጥቶ ኦቨርስቲ ያደረጉበትን ቀጥቶ ኤግዚት ቪዛ አዘጋጅተው ከሀገር ማስወጣቸው ተመልሶም እንዳይገቡ የማድረግ ስራ ነው። ስለዚህ እንደዚህ በጣም በርካቶቹ ኦልሞስት አብዛኛውን ማለት ይቻላል በእንደዚህ ያደረግንበት አለ። ከዚህ ያለፈ ደግሞ ኮምፕሊትሊ ፍሮድ ውስጥ ገብተው ሐሰተኛ ሰነድ የመያዝ ብቻ ሳይሆን የማታምም ጭምር ውስጥ የገቡን አሉ። እነዚህ አሁን ወንጀል የሰሩት ማለት ነው። እነዚህ እነዚህ የመሳሰሉት በህግ የሚታዩበትን መንገድ ኢንተርናሽናል ሎውን ጠብቆ በህግ የሚታዩበትን መንገድ አመቻችተናል ማለት ነው። ከሀገር ተባረዋል የተባሉት የውጭ ሀገር ዜጎች ብዛት ምን ያህል እንደሆነ ቢጠየቁም ይህን ሳያብራሩ አልፈዋል። ተቋማቸው ከዚህ ቀደም በሰጠው መግለጫ ኢትዮጵያ ውስጥ በህገ ወጥ ሰነድ የሚኖሩ ከ20 ሺህ በላይ የውጭ ዜጎች እንዳሉ አስታውቆ የመኖሪያ ሰነዳቸውን እያጣራ እርምጃ እንደሚወስድም አስጠንቅቆ ነበር። በኢትዮጵያ ለሚኖሩ ስደተኞች ህጋዊ ሰነድ የመስጠት ሂደትና የክልላ ጥያቄዎች ምዝገባ ከሦስት ዓመት በላይ ለሆነ ጊዜ መቋረጡን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ኮሚሽነርና የኢትዮጵያ ሰብአዊ መብቶች ኮሚሽን ቀደም ሲል መግለጻቸው ይታወሳል። በዚህም ምክንያት ስደተኞችና ከለላ ጠያቂዎች ህጋዊ ሰነድ የላቸውም እየተባሉ ለእስር እየተዳረጉና ተገደው ወደ ሀገራቸው እየተመለሱ እንደሆኑ ተቋማቱ አመልክተዋል። የአሁኑ የኢሚግሬሽንና የዜግነት አገልግሎት እርምጃ ግን ስደተኞችን አያካትትም ተብሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። ቀጣዩ የትንታኔ መጽሔታችን ቅንብር ደግሞ ወደ ናይጄሪያ ይወስደናል። ናይጄሪያ ውስጥ ባለፈው ሳምንት በታጣቂዎች ለተጠለፉ ከ250 የሚበልጡ ተማሪዎች የመንግስቱ የጸጥታ ኃይሎች ፈጽሞ የማስለቀቂያ ገንዘብ እንዳይከፍሉ ፕሬዚዳንት ቦላቲቡኑ ትዕዛዝ መስጠታቸውን የአገሪቱ ማስታወቂያ ሚኒስትር ተናግረዋል። ሚኒስትሩ ትናንት ረቡዕ በሰጡት ቃል ማስለቀቂያ አይከፈልም፣ የተጠለፉ ልጆች በሙሉ እንዲለቀቁ ይደረጋልም ብለዋል። የተጠላፊዎች ቤተሰቦች በበኩላቸው ጠላፊዎቹ ባለፈው ሳምንት ሐሙስ ከሰሜን ናይጄሪያ ካዱና ክፍለ ግዛት ኩሪጋ መንደር ለጠለፏቸው ተማሪዎች ማስለቀቂያ ብዙ ገንዘብ እንደጠየቋቸው ገልጸዋል። የቪኦ ማይክል ብራውን ያጠናቀረውና የአጃንስ ፍራንስ ፕሬስንና የሮይተርስን ዘገባዎች ያቀናጀችው ቆንጅት ታዬ እንደሚከተለው ታቀርበዋለች። ሰሜን ምዕራብ ናይጄሪያ ውስጥ የተደራጁ የወሮ በሎች ቡድኖች በየትምህርት ቤቱ በየመንደሩና በየአውራ ጎዳናው ሰው ይጠልፋሉ። ባለፉት ሶስት ዓመታት ብቻ በብዙ መቶዎች የተቆጠሩ ተማሪዎች ተጠልፈዋል። ለሳምንታት ወይም ለወራት አጋቾቻቸው በየጫካው ባሏቸው ካምፖች ይዘዋቸው ከቆዩ በኋላ የተለቀቁ አሉ ታዲያ ሁሉም ማለት ይቻላል ላጋቾቻቸው ማስለቀቂያ ገንዘብ እየተከፈለ ነው የተለቀቁት። ብዙውን ጊዜ ጠላፊዎች የያዟቸውን ሰዎች የሚለቁት ከመንግስት ባለስልጣናት ጋር ተደራድረው ቢሆንም ባለስልጣናቱ ማስለቀቂያ ገንዘብ መከፈሉን ፈጽሞ አምነው አያውቁም። ይህንኑ የመንግስቱን አቋም በማንጸባረቅም የናይጄሪያ የማስታወቂያና የብሔራዊ ጉዳዮች ሚኒስትሩ ኢድሪስ ማላጋ ፕሬዚደንት ቦላ ቲኒቡ ማስለቀቂያ ገንዘብ እንዳይከፈል አዘዋል ብለዋል። መንግስት ምንም አይነት ሰበብ አይቀበልም። ፕሬዚዳንቱ ለደኅንነት ተቋማት ትእዛዝ ሰጥተዋል። እነዚህ ልጆች እንዲሁም የታገቱ ሰዎች በሙሉ አንድ ሳንቲም ማስለቀቂያ ሳይከፈል በአስቸኳይ መለቀቃቸውን እንዲያረጋግጡ አዘዋል። በርካታ ሀገሮች ታጋቾችን ለማስለቀቅ ድጋፍ እንሰጣለን ሲሉ ቃል መግባታቸውንም ሚኒስትሩ ገልጸዋል። ዩናይትድ ስቴትስ ብቻ ሳትሆን ናይጀሪያ እናግዛለን ያሉ ሌሎችም አገሮች አሉ። እሱን እናውቃለን። የሆነው ሆኖ የምነግራችሁ ነገር ቢኖር ጉዳዩን እያጠና ነው ነው መንግስት ውሳኔ ይሰጥበት እናሳውቃችኋለን። ዩናይትድ ስቴትስ ሚኒስትሩ ስላሉት የድጋፍ ጉዳይ ያረጋገጠችው ነገር ወይም በዝርዝር የገለጸችው ነገር የለም። የተጠለፉ ሰዎች ቤተሰቦችና መላ ማህበረሰቦች አንድ ላይ ሆነው ያላቸውን ጥሪት እያዋጡ ማስለቀቂያ ይከፍላሉ። ከሁለት ዓመታት በፊት የናይጄሪያ መንግስት ለጠላፊዎች አንዳችን ማስለቀቂያ እንዳይከፈል የሚከለክል ሕግ አውጥቷል። ቢሆንም ብዙዎቹ የተጠላፊዎች ቤተሰቦች ግን መንግስት ልጆቻችንን ያስለቅቅልናል ብለን ብዙም ስለማንተማመን ሌላ አማራጭ የለንም ነው የሚሉት። ባለስልጣናት ከኪሩጋ መንደር የተጠለፉትን ተማሪዎች ለማስለቀቅ ደኑን አስሰው ልጆቹን የሚፈልጉ ወታደሮች እንዳሰማሩ ቢናገሩም ቤተሰቦች ግን ልጆቻችን ከተጠለፉ ወዲህ የሰማነው ነገር የለም እያሉ ነው። የአንደኛው ታጋች ዘመድ የሆኑት መሐመድ ካቢሮ እግዜር እንዲረዳን እንጸልያለን ብለዋል። የኪሩጋ ማህበረሰብ ተጠሪና አንድ የተባበሩት መንግስታት ድርጅት ምንጭ እንዳሉት ከሆነ ከትናንት በስቲያ ማክሰኞ እለትም ከኪሩጋ 150 ኪሎ ሜትር ርቀት ላይ በምትገኘው ካጁሩ የተባለች መንደር ታጣቂዎች በርካታ ሰዎችን ጠልፈው ወስደዋል። ኤስተር ጆሴፍ ሰሜን ናይጄሪያ ውስጥ ከሶስት አመታት በፊት የ13 አመት ታዳጊ የነበረችው ልጃቸው ፕሬሽስ ሲም ከትምህርት ቤቷ ከሌሎች ተማሪዎች ጋር ተጠልፋባቸው ነበር። አብጄ ነበር ይላሉ የፕሬሽስ እናት። ተጠላፊዎቹን ፍለጋ ጫካ ውስጥ መዞር ጀመርኩ። ከዚያ የመንደሬ ሰዎች የነገሯቸው የጦር ሰራዊት ወታደሮች አግኝተውኝ ነው የመለሱኝ ብለዋል። ጠላፊዎቹ በሀገሩ ገንዘብ ሁለት ሚሊዮን ናያራ ማለትም አንድ ሺ ሁለት መቶ ሀምሳ ስድስት ዶላር ገደማ ጠይቀዋቸዋል። በጣም ተሸበሬ ስለነበር የማደርገውን አላውቅም ነበር። ብዙ ሰው ተረባ አርቦ ረድቶኛል። ንብረቴን፣ ድስቱን፣ የአየር ማቀዝቀዣዬን፣ ቴሌቪዥኔን ሁሉ ሸጥኩ። ወንድሞቼም የቤተ ክርስቲያኔ ሰዎችም የባሌ ቤተሰቦችም ሁሉ ገንዘብ አዋጥተውልኛል። በዚህ አይነት ልጃቸው ፕሬሸስ አንድ ወር ያህል በጠላፊዎቿ እጅ ከቆየች በኋላ ተለቃላቸዋለች። የ51 ዓመቷ የጉልት ነጋዴ ኤስተር ልጃቸው ከዚያ ወዲህ አሁንም ፍርሃቱ እንዳለቀቃት ይናገራሉ። ለሊት ለሊት እየባነነች ሮጣ እኔ ጋር ትመጣና ትጠመጠምብኛለች። ትፈራለች። ፍራቷ አሁን ትንሽ ቀንሷል። አሁንም ጩኸት ስትሰማ ትበረግጋለች። ፍራት የለቀቀባት እዚያው ጫካ ውስጥ የሰማችው የተኩስ ድምፅና ባጋቾቹ ሲፈጸም ያየችው አድራጎት ነው። ከአስር አመታት በፊት ሰሜን ናይጄሪያ ውስጥ ተማሪዎችን ከትምህርት ቤት መጀመሪያ ጠልፎ የወሰደው ጂሃዳዊው ታጣቂ ቡድን ቦኮሃራም ሲሆን ከቦርኖ ክፍለ ግዛት ቺቡክ ከሚገኘው አዳሪ ትምህርት ቤት ከ200 በላይ ተማሪዎችን መጥለፉ የሚዘነጋ አይደለም። እስካሁን ያልተለቀቁም አሉ። ያንን ያዩ ሌሎች ወንጀለኛ ቡድኖች ሰዎችን ጠልፎ ማስለቀቂያ ገንዘብ ማስከፈሉን ተያያዙት። ባለስልጣናትም ሊያስቆሟቸው አልቻሉም። ባለፈው ካዱና ኪሩጋ ውስጥ 286 ተማሪዎችና መምህራንን የጠለፉት አጋቾች በጠቅላላው 1 ቢሊዮን ናያራ ማለት ወደ 62000 ዶላር ማስለቀቂያ ጠይቀዋል። ባለፈው ሰኞ በዚህ በካዱና ክፍለ ግዛት ከ ስልሳ የሚበልጡ ሰዎች መጠለፋቸውንም ነዋሪዎች ይናገራሉ። ፕሬሸስ እናቷ ንብረታቸውን ሸጠው ዘመድ ዘመድና ማህበረሰብ ተረባርቦላቸው ካጋቾች እጅ ለመለቀቅ በቅታ አሁን የአንደኛ ዓመት የዩኒቨርሲቲ ትምህርቷን በመከታተል ላይ ነች። ሌሎች ብዙዎች ተጠልፈው የነበሩ ልጆች ግን እንደገና ይጠልፉናል በሚል ፍራቻ ትምህርታቸውን አቋርጠዋል። የተባበሩት መንግስታት የህጻናት መርጃው ድርጅት ዩኒሴፍ መረጃ መሰረት ናይጄሪያ ውስጥ አስር ነጥብ አምስት ሚሊዮን ልጆች ከትምህርት ገበታ ውጪ ናቸው። ካለም ትልቁ አሀዝ መሆኑንም ዩኒሴፍ ይገልጻል። በናይጄሪያ የአምነስቲ ኢንተርናሽናል ቢሮ ዳይሬክተር ኢሳ ሳኑሲ ቤተሰቦች ይጠለፉብናል ብለው በመፍራት ልጆቻቸውን ከትምህርት ቤት እንደሚያስቀሩና ሴቶቹ ልጆች ደግሞ ያለእድሜያቸው እንደሚዳሩ ገልጸዋል። in any area where these abductions take place, parents withdraw their children. በብዙ የሰሜን ናይጄሪያ አካባቢ ትምህርት ቤት መሄድ ለመሞት መቁረጥ ማለት ነው። በገጠሩ አካባቢ የሚሰሩ ብዙ አስተማሪዎች ለቀው ወጥተዋል። ተመልሰን ብንሄድ እንጠለፋለን፣ ተማሪዎቹም ይጠለፋሉ ብሎ ይፈራሉ። ናይጄሪያ ውስጥ ተስፋፍቶ የቀጠለው ጠለፋ ለጸጥታው ችግር መፍትሄ ያመጣለሁ ብሎ ቃል የገባውን የቦላ ቲኑቡ መንግስት እየተፈታተነው ነው። ሰሞኑን በካዱና ክፍለ ግዛትና በሌሎችም አካባቢዎች የተስፋፋው ጠለፋ የመጣው በሰሜን ምስራቋ ቺቦክ መንደር የቦኮ ሐራም ታጣቂዎች 250 ተማሪ ልጃገረዶችን ከትምህርት ቤታቸው ከጠለፉ ከ10 ዓመታት በኋላ መሆኑ ነው። የቺቦክን ልጃገረዶች እናስለቅቅ በሚል በዓለም አቀፍ ደረጃ በስፋት እንቅስቃሴ መደረጉ የሚዘነጋ አይደለም። የዛሬ ሐሙስ ምሽት የትንታኔ መጽሔታችን ዜናዎቻችን እንደቀጠሉ ናቸው፣ ዘገባዎቹ ማለት ነው። ቲክቶክን በአሜሪካ ለማገድ የወጣው ሕግ ቻይናን አስቆጥቷል። ቲክቶክ በቻይና መንግስት ቁጥጥር ስር እንደሆነ ከሚነገረው እናት ኩባንያው ባይዳንስ ካልተላቀቀ መተግበሪያው በአሜሪካ ጥቅም እንዳይውል የዩናይትድ ስቴትስ የተወካዮች ምክር ቤት ትናንት ረቡ አንድ ሕግ መውጣቱን ተከትሎ የቻይና መንግስት ቁጣውን አሰምቷል። በሌላ በኩል ደግሞ ትናንት በተወካዮች ምክር ቤት የጸደቀው ሕግ የንግግር ነፃነትን የሚገድብ ነው በሚል በሕግ አውጪዎች ሸንጎ ወይም ሴኔት ላይ ጸድቅ ይችላል ተብሏል። ከቪዮያ የኮንግረስ ዘጋቢ ካትሪን ጂፕሰን እንዲሁም ከአሶሼትድ ፕሬስ ያገኘነውን ዘገባ ጨምቆ እንግዶ ወልዴ እንደሚከተሉ አጠናቅሮታል። የአጭር ቪዲዮ ማጋሪያው ማህበራዊ መድረክ ቲክቶክ እናት ኩባንያ የሆነው ባይት ዳንስ በቻይና መንግስት ቁጥጥር ስር በመሆኑ የሰበሰበውን የግል መረጃዎችን ለቻይና መንግስት ሊያስተላልፍ ይችላል የሚል ስጋት የአሜሪካ የህዝብ ተወካዮችን ሲያሳስብ ከርሟል። ቲክቶክ ከቻይናው እናት ኩባንያ ባይት ዳንስ ቁጥጥር ካልተላቀቀ ወይም በአሜሪካ በኩል ጥቅም ላይ የዋለው መተግበሪያ ለሌላ ወገን ካልተሸጠ በዩናይትድ ስቴትስ ጥቅም ላይ እንዳይውል የሚከለክል ሕግ በህዝብ ተወካዮች ምክር ቤት ትናንት ረቡዕ ጸድቋል። የሕጉን መውጣት በተመለከተ ቻይና በውጪ ጉዳይ ሚኒስቴር ቃል አቀባይ ዋንግ ዌብን በኩል በአሜሪካ ላይ ቁጣዋን ገልጻለች። በዩናይትድ ስቴትስ የተወካዮች ምክር ቤት ዛሬ የጸደቀው ህግ በዓለም አቀፍ የኢኮኖሚና የንግድ ደንብ መሠረት ፍትሐዊ ፉክክር መርህ በተመለከተ አሜሪካ በተቃራኒው መቆሟን የሚያሳይ ነው የብሔራዊ ደህንነት ጉዳይ በሚል የውጭ አገር ተወዳዳሪ ኩባንያዎችን የሚጨቁኑ ከሆነ ቅንነትና ፍትሃዊነት የለም ማለት ነው ጥሩ ነገሮችን ከሌሎች ለመንጠቅ የሚደረግ ሙከራ የዘራፊዎች አመክንዮ ነው ቲክቶክ ሊታገድ የመቻሉ ጉዳይ ቻይና፣ ፌስቡክ እና ዩቲዩብ የመሰሉትን ከማገዷ ጋር በምን እንደሚለይ የተጠየቁት ቃል አቀባዩ ቀጣዩ መልስ ሰጥተዋል። በቻይና ሕግና ደንብ መሠረት የሚሰሩ በርካታ ማህበራዊ መድረኮችና ሌሎች አገልግሎት ሰጪዎች እንዲሰሩ ፈቅደናል። ይህ አሜሪካ ቲክቶክን ከምትመለከትበት መንገድ የተለየ ነው። የማገጣበር ጸባይንና የዘራፊዎችን አመክንዮ ነው እያየን ያለ ነው። በአሜሪካ ብቻ 170 ሚሊዮን ተጠቃሚዎች ያሉት አጭር ቪዲዮ የማጋሪያው መድረክ የሚሰበስባቸው የግለሰቦች መረጃን ደህንነት በተመለከተ ለአመታት ሲያሳስባቸው የነበሩ የአሜሪካ ሕግ አውጪዎች ከቻይናው እናት ኩባንያ ባይት ዳንስ እንዲላቀቅ ጠይቀዋል። የሪፐብሊካን ፓርቲ አባሏ ካቲ ማክሮሚስ ሮጀርስ ተቀናቃኞቻችን ነጻነታችንን መሳሪያ ማድረግ እንደማይችሉ ዛሬ ግልጽ መልእክት አስተላልፈናል። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባዩ ዋንግ ዌብን ቲክቶክ የአሜሪካንን ብሔራዊ ደህንነት አደጋ ላይ ስለመጣሉ ምንም ማስረጃ የለም ባይ ናቸው። ቲክቶክ የአሜሪካ ብሔራዊ ደህንነትን አደጋ ላይ ስለመጣሉ እስካሁን የተገኘ ማስረጃ የለም። ነገር ግን ቲክቶክን ማዋከብ አልቆመም። በርካታ ሌሎች ህግ አውጪዎችና የሲቪል መብት ቡድኖች አንድን መተግበሪያ ነጥሎ ማገድ ፍትሐዊ ካለመሆኑ በተጨማሪ የአሜሪካውያንን የመናገር መብት የሚገድብ ነው ባይ ናቸው። በመሆኑም ቲክቶክን አስመልክቶ የወጣው ህግ የግል መረጃ በሚስጥር መጠበቅን እና የግል ነጻነትን በተመለከተ የሚደረገው ክርክር እንደ አዲስ እንዲከፍት አድርጓል። እንደ ኮል ቶማስ ላሉ አሜሪካውያን ግን ኑሮ በከበደበት ወቅት ዋናው ትኩረት አንድ መተግበሪያ ላይ መሆኑ አስገርሟቸዋል። አሜሪካውያንን የሚያሳስቡ ከቲክቶክ የገዘፉ ጉዳዮች አሉ። ሰዎች ምግብ መግዛት ከብዷቸዋል። የምናወራው ግን ስለ አንድ ማህበራዊ ሚዲያ መድረክ ነው። የህግ አውጪው ሸንጎ ወይም ሴኔቱም ህጉን የሚያጸድቅ ከሆነ ባይደን በፊርማቸው እንደሚያጸድቁት አስታውቀዋል። ወጣት ድምፅ ሰጪዎችን ለማግኘት በሚል የባይደን የምርጫ ዘመቻ ቡድን በያዝነው የፈረንጆች ዓመት መጀመሪያ ላይ ቲክቶክን መጠቀም ጀምረዋል እያዳመጣችሁ ያላችሁት በ 19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው አድማጮቻችንና ተመልካቾቻችን የምሽቱ ዝግጅታችን እንደቀጥለ ነው አሁን የመጀመሪያውን ምዕራፍ አጠናቀናል። ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችሁ ወደሆነው ስሸጋገር በአማራ ክልል ከኦሮሞ ብሔረሰብ ዞን ጅሌ ጥሙጋ ወረዳ የመጡ ናቸው የተባሉ ታጣቂዎች በአጎራባቾቹ የሰሜን ሸዋ ዞን ኤፍራታ ግድምና ቀወት ወረዳዎች ስር በሚተዳደሩ የገጠር አካባቢዎች ግድያ፣ የንብረት ጉዳትና ዘረፋ ፈጽሟል ሲሉ ተጎጅነን ያሉት ነዋሪዎች ተናግረዋል። በኦሮሞ ብሔረሰብ ዞን ጅሌ ጥሙጋና አርጡማ ፋርሲ ወረዳዎች የሚኖሩ አስተያየት ሰጪዎች በአንጻሩ ግጭቱ የተቀሰቀሰው የፋኖ ታጣቂዎች በኦሮሞ ብሔረሰብ አርሶ አደሮች ላይ ጥቃት በመሰንዘራቸው ነው ብለዋል። በሰሜን ሸዋ ዞን የፍራታ ግድም ወረዳ ምክትል ዋና አስተዳዳሪ ችግሩን መከሰቱን አረጋግጠው የጉዳቱን መጠን ለማወቅ ጥረት እየተደረገ እንደሆነ አስታውቀዋል። ከኦሮሞ ብሔረሰብ ዞን ጅሌ ጥሙጋም ሆነ አርጡማ ፋርሲ ወረዳዎች አስተዳደር መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። መስፍን አራጌ ተጨማሪ አለው። ለሰው ሕይወት መጥፋት ለአካል ጉዳትና ለንብረት ውድመት ምክንያት እንደሆነና በትጥቅ እንደታገዘ የተገለጸው ግጭት በአማራ ክልል ሰሜን ሸዋ ዞን ቀወት ወረዳ በሚገኙት ኮሪብሪ የለንና ዋጮ አካባቢዎች እንዲሁም በኤፍራታ ግድም ወረዳ ነጌሶና ሞላሌ አካባቢዎች የተፈጠረው መጋቢት አንድ ና ሁለት ቀን ሁለት ሺ አስራ ስድስት አመተ ምረት ነው። የግጭቱን መነሻ አስመልክቶ ከሰሜን ሸዋና ከኦሮሞ ብሔረሰብ አካባቢ ነዋሪዎች የሚሰነዘሩት አስተያየቶች አንዱ ሌላውን ተጠያቂ የሚያደርጉ ናቸው። ስማቸውን በደን የደህንነት ስጋት ምክንያት እንዳንጠቀም የጠየቁን በሰሜን ሸዋ ዞን ቀወት ወረዳ የኩሪብሬ አካባቢ አርሶ አደር የግጭቱን መንስኤ ሲያስረዱ ከኦሮሞ ብሔረሰብ ዞን ጅሌ ጥሙጋ የመጡ ታጣቂዎች ከብቶቻቸውን የበቆሎ ማሳ ውስጥ በመልቀቃቸው እንዲያስወጡ ሲጠየቁ በተቀሰቀሰ አለመግባባት የተኩስ ልውውጥ መደረጉን እና የሰዎች ሕይወት ማለፉን ተናግረዋል። ችግሩ የተፈጠረው ሞላሌ ይባላል። ኦሮሞ ከብት በቆሎ ሰብል ላይ እናበላለን ብለው እዛ አማሮቹ ንዷትን በማለት እዛ ነው የተጀመረው እሁድ አስር ተኩል አካባቢ ላይ ያው የተወሰነ ተኩስ አመሸና ጤፎች አቃጠሉ። ማታ ያው ባለችው ሰዓት እስከ ምሽት ድረስ ነው። ጠዋት ነረፋ ላይ ያው ተኩስ ከዚህም ከኛም ከዛም ገባ። ያው እኛ አካባቢ ላይ ነው ተኩሱ። ከዛ ከብትም ብዙ ሰው የተነዳበትም አለ። እንደታሰሉ ዘ ንጹሐን ሰው ምንም የማያውቅ ገበሬ ከብቶ ሲነዱበት አስተላለፍ ሲል መጥተውት ሞተዋል። አንድ ሰው ማታ ተቀብሯል። ጉዳቱ ከባድ ነው። ሀብት ተዘርፏል። ቤት ንብረት ለቀን ጥለን መተናል። የቃየ የተወሰነ ዋጮ በሚባለው ቀበሌ የተወሰነ አሸሽተን ነበር የሚበሉ የሚለበሱ ነገሮች። አሁን እነሱንም ጥለን ወደ ላይ ወደ ደግሞ ወደ ጥግ ወደ ዳገ ነው ያለ ነው። በተመሳሳይ የደህንነት ስጋት ስማቸውን እንዳንጠቀስ የጠየቁን የጅሌጥ ሙጋ ነዋሪ ግን ለግጭቱ መቀስቀስ ተጠያቂ የሚያደርጉት ሌላውን አካል ነው። አና ጅሌጥ ሙጋ ስ ሰንበተ ጉዳ ገለገለ በጅሌ ዱሙጋ ወረዳ በመረረ አካባቢ ናኖፍቱ የምትባል የገጠር ቀበሌ ውስጥ እሁድ ማምሻው ላይ ሁለት ከብቶችን የሚጠብቁ ወጣቶችን የፋኖ ታጣቂዎች በጥይት መጥቷቸው፣ ከዛም ነገሩ ተቀጣጠለ። ሰኞም ቀጠለ እዛው አካባቢ ላይ አስራ አምስት ሰዎች ሲሞቱ አስር ሰዎች ቆስለዋል። ታጣቂው ቡድን እዚሁ ናኖፍቱ ቀበሌ ውስጥ ጾም ላይ ውለው ለአፍጥር የተዘጋጁ እናቶች ላይ ቦምብ ጥለው ከፍተኛ ጉዳት አደርሰዋል። ከእናታቸው ጋር የነበሩ ሁለት ህጻናት ክፉኛ ቆስለዋል። በሌላ በኩል በሰሜን ሸዋ ዞን የኤፍራታ ግድም ወረዳ የኩሪ ብሬ አካባቢ ነዋሪ ካለፉት ጊዜያት የከፋ ሰብአዊና ቁሳዊ ጉዳት ያስከተለ ጥቃት መፈጸሙን ይገልጻሉ። ከመቼም ከመቼም ወረራ ያለኛ ነው። በጣም ከባድ ነው። የሚያቃጥሉትን አቃጥሉ፣ የሚገድሉን ገደሉ፣ የሚዘርፉ ዘረፉ። ንብረት የሚባል ተዘርፏል። ቤት ተቃጥሏል። ቤተክርስቲያን አቃጥለዋል። ሚትል ነው ግጭቱ ሁለነ ተጀመረው ተበላሌ እስከ ለም ድረስ ያለውን መለረ የበኮሱ መቃጠ በኦሮሞ ብሔረሰብ ዞን የአርጡማ ፉርሲ ነዋሪው ደግሞ ውጊያው በኦሮሞ ብሔረሰብ እና በፋኖ ታጣቂዎች መካከል እንጂ ከሰሜን ሸዋ አርሶ አደር ጋር አይደለም ሲሉ ይከራከራሉ። መጀመሪያ እነርሱ ናቸው ሁለት መንገደኛ በጥይት መጥተው ያቆሰሉት። መጋላ ጣቡርሶ ወይም ድዋልዳ የምትባል የገጠር ቀበሌ ውስጥ ነው የመቷቸው። ህዝቡ ለመከላከል ቢሞክርም በረታብን ማክሰኞ ደግሞ ዲምቱ በሚባል ቦታ በተነሳው ግጭት አንድ ሰው ሞቶ ሁለት ሰዎች ቆስለዋል። ውጊያ የገጠሙት የኦሮሞ ብሔረሰብ አርሶ አደሮችና የፋኖ ታጣቂዎች ናቸው። እኛ አካባቢ የኦሮሞ ነጻነት ሰራዊት የለም። እነርሱ አሉ የሚባለው አካባቢ በጣም ሩቅ ነው። የአፋር ክልል አዋሳኝ ላይ ናቸው ይባላል። አሁን ግን በየወረዳው እየተዋጋ ያለው የኦሮሞ ብሔረሰብ አርሶ አደሮችና የፋኖ ታጣቂዎች ናቸው። የአሜሪካ ድምጽ ያናገራቸው የፍራት አገደም ወረዳ ምክትል ዋና አስተዳዳሪ አልበሳ ደፍራሽ ዝርዝር መረጃ ባይሰጡም የደረሰውን ጉዳት አረጋግጠዋል። በእርግጥ ተፈጥሯል ችግሩ። እንዴትና እንዴት ለማለት አሁን በጣም ሩቅ ነው። ገብቶ ለማየት ምንትናላል በስልክ ብቻ ነው ስነጋገርን ያለ ነው። መረጃውን አጥርተን ሰብስበን አላጠራንም። እዛ አካባቢ ደግሞ ኔትወርክ ኦፍ ሆኗል። ሁለት ቀበሌ ላይ ነው። ነጌሶ ይባላል አንደኛው፣ አንደኛው ደግሞ ዘንቦ ይባላል። ጎጡ ሞላሌ ጎጥ ነው። በእናንተ በኩል አሁን አካባቢው ላይ የተፈጠረው ጉዳት አረጋግጣችኋል? ገና አላረጋገጥም። ሰው ተፈናቅሎ ስለሄደ ኔትወርክ ምንም አላገኘንም። አሁን የተፈጠረውን ችግር ከመቅረፍ አንጻር እንደ ወረዳ ምን ሰራችሁ ይሆን? ከኦሮሞ ብሔረሰብ አስተዳደር ዞን ጋር አልተገናኘንም። አሁን ያው ከፍተኛ አመራሮችም አሁን ወደ ክልል ሄደዋል። አሁን ግን አካባቢው አንጻራዊ ሰላም አለ። ጥይት ከመጩ አንጻር የለም። አሁን ሌላው ግን የሆነ ነገር አይከሰትም ማለት አይቻልም። በኤፍራታ ግድም ወረዳ አዲስ አለም ነጌሶ በሚባለው አካባቢ ነዋሪ የሆኑ አንድ አርሶ አደር እንደተናገሩት ግጭቱ ወደ አጎራባች ቀበሌዎችና ወረዳዎች ተስፋፍቱ ለንጹሐን ሞትና ለንብረት ውድመት ምክንያት ሆኗል። ከኛ አካባቢ ተነገሶ አንድ ሞቷል። አንድ የተመታለ። እንደገና ከዋጮ ተኩርብሪ የሚባለው ሀገር ደግሞ ተኛው ጋር ቅርብ ቅርብ የሆነ ሀገር ከየ ሀገሩ ዞሮ አራት አምስት አራት አምስት ሰው ሞቷል። የአርጡማ ፉርሲ ወረዳ አስተያየት ሰጪው በበኩላቸው ችግሩ ዳግም ሊያገርሽ ሊያገረሽ እንደሚችል እና አካባቢው አሁንም የስጋት ቀጠና እንደሆነ አመልክተዋል። አሁን ከከሚሴ ወደ ሰንበቴ የሚሄድ መኪና የለም። ከሰንበቴም እንደዛው የፋኖ ታጣቂዎች መንገድ ላይ መታወቂያ እያዩ የኦሮሞ ብሔረሰብ የሚል ካገኙ ወጣት፣ ሴት፣ አዛውንት ብሎ አይለዩም፣ ያጠቃሉ። ስለዚህ የጭነትም ሆነ የህዝብ ማመላለሻ ተሽከርካሪ አይንቀሳቀስም። አሁንም ግጭቱ ረግቧል ማለት አይቻልም። ተኩሱ መቼ እንደሚጀምር አናውቅም። ስጋት ውስጥ ነን። የኤፍራታ ግድምም ሆኑ የቀቦት ወረዳዎች አስተያየት ሰጪዎች በተፈጠረው የሰላም ችግር ብዙ ነዋሪዎች አካባቢያቸውን ለቀው መውጣታቸውን ጠቁመዋል። ጊዜው የዝናብ ወቅት እንደሆነ ጠቅሰው በተለይ በህፃናትና በነፍሰ ጡር እናቶች ላይ ተጽዕኖው የከፋ ነው ብለዋል። ጥቃቱን ሽሽት አካባቢያቸውን ለቀው ሄደዋል ስለተባሉት ነዋሪዎች ጉዳይ የአሜሪካ ድምጽ ለኤፍራታ ግድም ወረዳ ምክትል አስተዳዳሪ ጥያቄ አቅርቦላቸው ነበር። ገና ነው ጅም አሁን በእነሱ ላይ ገና ከአስራ አምስት ኪሎ ሜትር በላይ ሄደን ነው በኦሮሞ ብሔረ ማህበረሰብ ሄደን ማግኘት የምንችለው የተፈናቀለው ወደ ቀወት ወረዳና ሸዋሮቢት ከተማ አስተዳደር ወደዛ ነው የተፈናቀሉት። ወደኛውም ጋር ለመምጣት በጣም ሩቅ ነው። የምናሁን መረጃውንም የተፈናቀለውንም ብዛቱን ምኑን ለማግኘት አንደኛ መንገድ የፌዴራል መንገድ ዝግ ነው። በኦሮሞ ብሔረሰብ ዞን የጅሌ ጥሙጋ ዋና አስተዳዳሪን በስልክ አድራሻቸው ብናገኛቸው ከአሜሪካ ድምፅ እንደምንደውልላቸው ከነገርናቸው በኋላ መስመራቸው ተቋርጧል። ሰብአዊና የንብረት ጉዳት ደርሶባታል ወደተባለው ቀወት ወረዳም ተመሳሳይ የስልክ ጥሪ ሙከራዎችን በ ናደርግም ምላሽ አላገኘንም። ከሁለቱም ብሔረሰቦች እንደሚወለዱ ገልጸው ስማቸው በይፋ እንዳይጠቀስ ድምጻቸውም እንዲቀየር የጠየቁ በኦሮሞ ብሔረሰብ አስተዳደር ዞን የሰንበቴ ከተማ ነዋሪ በተለይ በምስራቃዊው የአማራ ክልል አካባቢ የሚስተዋሉ ችግሮች ከወዲሁ መፍትሔ ካልተበጀላቸው የሚከተለው ቀውስ የከፋ ይሆናል ሲሉ ስጋታቸውን ገልጸዋል። በተለይ ምስራቅ አማራ እንደሌለው አይደለም፣ ሌላው ጋር ፋኖና መከላከያ ብቻ ነው የሚጣላው። ምናልባት ንጹሐን በተባራሪ በምናምን ይጎዳል። ግን ምስራቅ አማራ ላይ ያለው በሽታ ፋኖና መከላከያ የሚዋጋል በየተራ ማለት ነው። ሸዋሮቢት ላይ አጣዬ ላይ ምናምን ላይ አሁን ስታየው በቃ በአካባቢ ገጠር ቀበሌዎች ላይ ምን ጊዜም እነሱም ይዳቆሳሉ። በዛን ሰዓት የሚደርስ ጉዳት አለ። ሁለተኛ የብሔር ግጭት ማለት ነው። ሶስት ቀን ሁለት ቀን ሳምንት እያረፈ በየጊዜው በየጊዜው በየጊዜው ማለት ነው። ይህ ህብረተሰብ በቃ የሆነ መርዝ ጠጥቶ ወይ ራሱን ሰቅሎ አይገልም። ምን ያደርጉ። የኤፍራታ ግድም ወረዳ ምክትል አስተዳዳሪም በአካባቢው ዘላቂ ሰላም ለማስፈን አስተማማኝ ህግን የማስከበር ስራዎች መሰራት አለባቸው፣ የሃይማኖት አባቶችና የሀገር ሽማግሌዎችም እርቀ ሰላምን በማስፈን መንፈሳዊና ማህበራዊ ድርሻቸውን እንዲወጡ ጥሪ አስተላል አልፈዋል። በአካባቢው የሃይማኖት አባቶች፣ አባገዳዎችና ገዳዎች፣ የአገር ሽማግሌዎች በተለያዩ ጊዜያት የእርቅና የማሸማገል ተግባራት ቢከውኑም ችግሩን ለጊዜው ከማስታገስ ያለፈ ዘላቂ መፍትሄ ለማምጣት እንዳልተቻለ በሁለቱም ብሔረሰብ ተወላጆች ዘንድ ተደጋግሞ ይሰማል። ችግሩን ለመፍታት በተደጋጋሚ የተደረጉት ጥረቶች ውጤታማ ያልሆኑበትን ምክንያት የሚታወቀው በጥናት ነው የሚሉት በወሎ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህሩ መሀመድ አህመድ፣ አሁንም ግን በግጭቱ ውስጥ ተዋናይ የሆኑትን አካላት በማሳተፍ የ መፍትሄው አካል እንዲሆኑ ማድረግ ይገባል ብለዋል። እስካሁን ያሉት የግጭት መፍቻ መንገዶቻችን በትክክል እነኛን ጥያቄዎች አድሬስ አላደረጉም ወይም ደግሞ ምላሽ አልሰጡም ብዬ ነው የማስበው እና በአካባቢ አካባቢ ላይ ሕገወጥ የጦር መሳሪያ ዝውውር ሕጎች ሰዎች ዝውውር በስፋት ያለበት መስመር ነው እና እኔም እዛ በነበረው የሕዝብ ውይይቶች ላይ ባገኘሁት ባለስልጣናት ጋር ጭምር ትስስር ያለው አይነት መሆኑ እንግዲህ ነገሩ እንዳይበርድ ቀጣይነት እንዲኖረውና የኮንፍሊክት ስኬሉ እየጨመረ ይበልጥ አጥፊ እንዲሆን ያደረገው ይመስለኛል። የመንግስት መዋቅሩ አለ፣ ሌሎች ደግሞ ማህበራዊ መዋቅሮቻችን አሉ። የሃይማኖት ተቋማትን የሀገር ሽማግሌዎችን ጨምሮ አባገዳዎችን ጨምሮ እነዚህ ሁሉ በጋራ ቁጭ መምከር ያስፈልጋል። በመንግስት በኩልም በደንብ ፖለቲካል ኮሚትመንት ተወስዶ ደም ሲሪየስሊ ማየት ቢቻል በዛ ግጭት ውስጥ ኢንተረስት አለኝ የሚሉ አካላትን በሙሉ ቁጭ አድርጎ አሁንም ዲያሎግ ቢኖር ጣቶች ቢሳተፉበት ብዬ አስባለሁ። ወጣቶች ብዙ ጊዜ ግጭቱ ሂደት ውስጥ ዋና ተዋናኝ ናቸው። በርቅ ሂደቱ ውስጥ ግን ይረሳሉ። ከዚህ በፊት በአካባቢዎቹ በግጦሽ መሬትና በከብት ዘረፋ አልፎ አልፎ ይቀሰቀሱ የነበሩት መለስተኛ ለመግባባቶች መልክና ቅርጻቸውን ቀይረው ብዙሀኑን ለጉዳት የሚዳርጉ ግጭቶች መስተዋል ጀመሩት ከ2008 ዓ ም ወዲህ እንደሆነ የአሜሪካ ድምፅ ያናገራቸው የአካባቢው ነዋሪዎች ጠቁመዋል። ከ2008 ዓ ም ወዲህ ባሉት ጊዜያት ብቻ በአካባቢዎቹ ከ15 ያላነሰ በጦር መሳሪያ የታገዘ ግጭት ተቀስቅሶ በርካቶች ሕይወታቸውን አካላቸውንና ንብረታቸውን እንዳጡ ይነገራል። በአካባቢዎቹ በየጊዜው የተመላለሰ ለሚፈጠረው የሰላም እጦት አንደኛው ወገን መንግስት ሸኔ እያለ የሚጠራውን የኦሮሞ ነጻነት ግንባር ተጠያቂ ያደርጋል። ሌላው ደግሞ መንግስት ጽንፈ የሚለውን የፋኖ ታጣቂ ኃይል ይከሳል። የኦሮሞ ነጻነት ግንባርም ሆነ የፋኖ ታጣቂ ቡድን አመራሮች በበኩላቸው ኃይሎቻቸው ሰላማውያን ሰዎችን ኢላማ እንደማያደርጉ ገልጸው የሚቀርቡባቸውን ውንጀላዎች ማስተባበላቸው አይዘነጋም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ። አድማጮቻችንና ተመልካቾቻችን የምሽቱ ዝግጅቶቻችን እንደቀጠሉ ናቸው። ቀደም ሲል መስፍን አራጌ ያጠናቀረን ዘገባ ነበር፣ ተከታትለን የተመለስ ነው። አሁን ደግሞ ሳምንታዊው የአካባቢ ጥበቃ ቅንብራችን ወደ እናንተ የሚደርስበት ነው። የዛሬው ቅንብራችን የአውሮፓ ኅብረት ውሳኔ የኢትዮጵያ አበባ አምራቾችን አስግቷል የሚል ነው። የአውሮፓ ኅብረት ከኢትዮጵያ የሚላክ የአበባ ምርት የእሳት እራት ከሚባለው ተባይ የጸዳ መሆኑን ለማረጋገጥ የናሙና መጠኑን በመጨመር ፍተሻና ቁጥጥር ለማድረግ መወሰኑን የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማኅበር አስታውቋል። ገብረ ሚካኤል ገብረ መድን በዚህ ጉዳይ የተጨማሪ ያለው የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማኅበር ዋና ዲሬክተር አቶ ቴዎድሮስ ዘውዴ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የአውሮፓ ህብረት ቀደም ሲል ከኢትዮጵያ ከሚላከው የአበባ ምርት አምስት ከመቶ ናሙና በመውሰድ ፍተሻ ሲያደርግ መቆየቱን አውስተዋል። ከሁለት ወር በኋላ የናሙናውን መጠን ወደ 25 ከመቶ ለማሳደግ መወሰኑንም ተናግረዋል። ሁኔታው መሻሻል ካላሳየ ህብረቱ የአበባ ምርቱን እስከ ማገድ ሊደርስ ይችላል የሚሉት ዋና ዲሬክተሩ፣ ይህም የሀገሪቱን ኢኮኖሚ እንደሚጎዳ አመልክቷል። የአበባ ምርት ጥገኛ የሆነው የእሳት እራት እየተባለ የሚጠራው ተባይ በአውሮፓ እንደ ብርቱካንና መንደሪን የመሳሰሉ ፍራፍሬዎችን እንደሚያጠቃ ታውቋል። ይህን ችግር በጥናት አረጋግጧል የተባለው የአውሮፓ ህብረትም ከኢትዮጵያና ከኬንያ የሚገቡ የአበባ ምርቶች ከተባዩ ነፃ ለመሆናቸው ፍተሻና ቁጥጥር እንዲደረግባቸው መወሰኑን የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ዲሬክተር አቶ ቴዎድሮስ ዘውዴ ተናግረዋል። ይሄ ጉዳይ በተገቢ ቁጥጥር ካልተደረገ ኤክስፖርቱ ላይ አሉታዊ ተጽዕኖ ስለሚያሳርፍ ሰፊ ስራዎች እንዲሰሩ የአውሮፓ ህብረት ማሳሰቢያ ሰጥቷል። ንግዱን የማቋረጥ ፍላጎት የላቸውም። ይሁንና የአውሮፓ ህብረት ኮሚሽን ቦት አድርጓል። በዚህ መሰረት እንግዲህ ከአምስት ፐርሰንት ዲስትሪክሽን ወደ ሀያ አምስት ፐርሰንት ዲስትሪክሽን እንዲያድግ ውሳኔ ተወስዷል ማለት ነው። ይሄን መቀየር አይቻልም። መቀየር የሚቻለው ከኢትዮጵያ የሚሄዱት አበባዎች እንቁላሉንም ሆነ ሌሎች የተባዩን ምልክቶች ይዘው እንዳይሄዱ ማድረግ ላይ መረባረብ ነው የሚያስፈልገው። እንደተገለጸልን ከሆነ እንግዲህ አዝማሚያውን ነው የሚያዩት። የመቀነስ አዝማሚያው መቀጠል ከቻለ ከሀያ አምስት ፐርሰንት ኢንስፔክሽን መጠን ሊቀንስ ይችላል። የተባዩ ኢንተርሰፕሽን የመጨመር አዝማሚያ ካሳየ የኢንስፔክሽን ለበሉ እንግዲህ ከተወሰደው ከሀያ አምስት ፐርሰንት እስከ መቶ ፐርሰንት ሊሄድ ይችላል። መሻሻል ካልቻለ ወደ ባን እንደሚሄዱ ወይም ደግሞ ከኢትዮጵያ ኤክስፖርት መከልከል ደረጃ ሊደርስ የሚችል ውሳኔ እንደሚያሳልፉ በግልጽ አሳውቀውናል። በአውሮፓ ሕብረት ፍተሻና ቁጥጥር የሚደረግበት የአበባ ናሙና መጠን ከአምስት ከመቶ ወደ ሀያ አምስት ከመቶ ማደጉንና ይህም ከሁለት ወራት በኋላ ተፈጻሚ እንደሚሆን ዋና ዲሬክተሩ ጠቁመዋል። ወደ አውሮፓ የሚላከው አበባ ከተከላው ጀምሮ እስከ ማጓጓዝ ድረስ ከተባዩ የጸዳ እንዲሆን ካልተሰራ በውጪ ንግድ ላይ ተጽዕኖ ይፈጥራል ሲሉም ስጋታቸውን ገልጸዋል። ትልቁ ነገር ተባዩ ከእንቁላሉ ጀምሮ ከኢትዮጵያ ቦርደር እንዳይወጣ ማድረግ መቻል አለብን። እያንዳንዱ እርሻ ላይ የሰልፍ ፖሊሲንግ ስራ መሰራት መቻል አለበት። የተቀናጀ ጥረት ይፈልጋል። ያ ካልሆነ ግን ከሰባ አምስት ፐርሰንት በላይ የሚሆነው ኢትዮጵያ አበባ ወደ አውሮፓ ህብረት ሀገራት ነው የሚላከው ከዚህ በተጨማሪ እንግዲህ ከቡና ቀጥሎ ሁለተኛው ከፍተኛ ውጭ መንዛሪ የሚያመነጭ ዘርፍ ነው ለሀገራችን። ስለዚህ ሰባ አምስት ከመቶ የሚሆነውን የኤክስፖርት መዳረሻ ማግኘት ካልቻለን ትልቅ አሉታዊ ተጽዕኖ ነው ኢኮኖሚው ላይ ይኖረዋል ማለት ነው። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የአበባ አምራቹ አቶ ዘውዱ መለሰ በበኩላቸው በአውሮፓ ህብረት የምርመራ ማዕከል የሚፈተሸው የናሙና መጠን መጨመር በራሱ በውጪ ንግለው ይላሉ ቀጥሎ ደግሞ ምርቱ ላይ የምትወሰደ ጥራት ጉድለት ያመጣል፣ መጉላላት የመፍጠር ነገር ይኖራል። ቀጥሎ ደግሞ በጣም የጀመረ ከመጣ ምርቱ እንዳይላክ ሊያግዱ ይችላሉ፣ ከቁጥጥራቸው ውጭ ነው ብለው ካሰቡ። ተባዩ አስቸጋሪ ባህሪ እንዳለው የገለጹት አቶ ዘውዱ መለሰ እንደዚያም ሆኖ ችግሩን ለመከላከል ተግባራዊ እንቅስቃሴ መጀመሩን ጠቁመዋል። የመጀመሪያው መለየት ሲ ተባይ እንዴት ነው፣ ህይወት ዑደቷ እንዴት ነው በመቼ ጊዜ የምትከሰተው ምንድን ምቹ ሁኔታ የሚለውን እና ደግሞ ከሌሎቹ በምንድን ነው ተመሳሳይ የሆኑ ተባዮች አሉ፣ ዚች ሳሳት ለማ ምንድን ነው ለየት የሚያደረጋል የሚለውን ነገር በሴክተሩ ደረጃ አወነት መፍጠር ነው። ግንዛቤ ተፈጥሯል። እሱን መለየት ከተቻለ በኋላ ቀጥሎ ያለው የሞኒተሪንግ ስራዎችን ከተጨረሰ በኋላ እነዛ ነገር ይህን ነገር እንዳይመጣ ወይም ደግሞ ካለም ቁጥጥር በማድረግ ከፋርም ሌቨል እንዳይሄድ ማድረግ ነው ዋናው ዓላማ። የማህበሩ ዋና ዲሬክተር አቶ ቴዎድሮስ ዘውዴም ማህበሩ ከመንግስት ጋር በመተባበር ችግሩን ለመከላከል የሚያስችሉ ልዩ ልዩ እንቅስቃሴዎችን እያደረገ እንደሚገኝ አስታውቀዋል። እንግዲህ ማህበሩ አስር ሺህ ሰራተኞች አሰልጥኗል። በቀጣይም በሚቀጥሉት ሳምንታት አስር ሺህ ሰራተኞች ተጨማሪ ሰራተኞች ለማሰልጠን ዝግጅት እያደረገ ነው የሚገኘው የኢትዮጵያ ግብርና ባለስልጣንም ኤርፖርት ያለውን ኢንስፔክሽን እንደሚያጠናክር ኩባንያዎቹን እየለየ ተጨማሪ ምርመራ እንደሚያደርግ፣ ስትራክቸር ዶዲት እርሻዎቹም ላይ እንደሚያደርግ በአጽንኦት ሰጥቶ አሳውቋል። ይህ እንግዲህ የመታደግ ጉዳይ ነው። በአውሮፓ ህብረት የወጣውን ህግ አክብሮ ለመስራት ግን ሁሉም ባለድርሻ አካላት የበለጠ ርብርብ እንዲያደርጉ ጠይቀዋል። እንግዲህ አብዛኞቹ ኮመርሻል እርሻዎች አበባ እርሻዎች ከስሞል ሆልደሮች ወይም ከአነስተኛ አርሶ አደሮች አጎራቧቸው ነው የሚሰሩ ናቸው። የኮመርሻል እርሻዎቹ ወይም የአበባ እርሻዎቹ ውስጣቸው ላይ ተባይ ሊቆጣጠሩ ይችላሉ። ነገር ግን በአነስተኛ አርሶ አደሮችን በኩል ፖስት ፕላንት የሚባሉት ላይ ማኔጅ ካልተደረገ ተባዩን በአጠቃላይ መቆጣጠር ስለማይቻል መንግስት ጠንካራ የሆነ የግብርና ኤክስቴንሽን ሲስተም አለው። ከዛ ጋር ተሰናስሎ ቢሄድ በተለይ የማምረቻ ክለስተሮች አካባቢ ያሉ በክልልም በፌዴራል ሌቨልም በግብርና ሚኒስቴርም በክልል ግብርና ቢሮዎች በኩልም ይህንን ታሳቢ ያደረገ እንቅስቃሴዎች መደረግ ቢችሉ ከኮመርሻል እርሻዎች ወይም ከአበባ እርሻዎች ጋር የተቀናጀ ኢንተርቬንሽን ካለ ተባዩን መቆጣጠር ይቻላል። መንግስት በዚህ በኩል ተገቢውን ትኩረት መስጠት አለበት። በጀት የሚያስፈልጋቸው ጉዳዮች አሉ። እንግዲህ የሴክተሩን ኢምፖርታንስ ታይቶ በጀት ለሚያስፈልጋቸው ጉዳዮች፣ አቅም መገንባት የሚያስፈልጋቸው ጉዳዮች አሉ። የፕሮቶኮል አተገባበር ስትሪክትሊ መሄድ አለበት። እነዚህ ላይ በመንግስት በኩል ትኩረት ተሰጥቶ ቢሰራ የግሉን ዘርፍ እንቅስቃሴ ኮምፕሊመንት ያደርገዋል ወይም ያግዘዋል ብለን እናምናለን። የተሻለ ተፎካካሪ ለመሆን እነዚህ ሬጉሌሽኖች የተሻለ ግንዛቤ ፈጥሮ የተሻለ የማስፈጸም አቅም ፈጥሮ ኮምፕሊያንስ ለበላችንን አሻሽለን መፎካከር ካልቻለን ኢትዮጵያ አንድ ሀገር ተፎካካሪነት ጥያቄ ውስጥ የሚገባ ይሆናል ማለት ነው። የአበባ ምርት ዘርፉ በቀጥታና በተዘዋዋሪ ከ200 ሺህ በላይ ዜጎች ኑሮአቸውን የሚመሩበት እንደሆነ ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። የተከበራችሁ አድማጮቻችንና ተመልካቾቻችን ቀደም ሲል ስተከታተሉ የነበረው ገብረ ሚካኤል ገብረ መድን ያጠናቀረውን የአባርሻን በተመለከተ ዘገባችን ነበር። የአሜሪካ ድምጽ በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት ላይ ከዋሽንግተን ዲሲ የሚያስተላልፍላችሁ ዝግጅት ነው የተከታተላችሁ የምትገኙት። ዝግጅቶቻችን በዌብሳይታችን አማሪክ ዶት ቪኦ ኒውስ ዶት ኮም በፌስቡክ ደግሞ አት ቪኦ አማሪክ ላይ በትዊተር ሃሽታግ ቪኦ አማሪክ ላይ መከታተል ማየትና መልከት ትችላላችሁ። በኢንስታግራም ና ዩቱብ ላይም ታገኙናላችሁ በዛም ዝግጅቶቻችንን መከታተል ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችንን 22259942ን ተጠቅማችሁ ልታደርሱን ትችላላችሁ። የምሽቱ ዝግጅቶቻችን እነዚህን ይመስሉ ነበር። ከማጠናቀቃችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የሱዳን የጦር ኃይል በቻድ ድንበር በኩል ሰብአዊ እርዳታ እንዳይገባ ለመከልከል መወሰኑ ዩናይትድ ስቴትስን በእጅጉ አሳስቧታል፣ በማለት የዛሬ ርዕሰ አንቀጽ ጽሁፉን ይጀምራል። የሱዳን የጦር ኃይል በዚህ ውሳኔው ፈጥኖ ደራሽ ኃይሎች በሚቆጣጠሯቸው አካባቢዎች ላሉት ማህበረሰቦች እርዳታ እንዳይደርስ እያደረገ ነው ያለው ርዕሰ አንቀጹ። ፈጥኖ ደራሽ ኃይሎቹም ቢሆኑ በተቆጣጠሯቸው አካባቢዎች ባሉ መኖሪያ ቤቶች ገበያዎችና የሰብአዊ እርዳታ ማከማቻ መጋዘኖች ላይ የሚፈጽሙት ዝርፊያም ዩናይትድ ስቴትስን እያሳሰበ መሆኑን አመልክቷል። ዩናይትድ ስቴትስ የሱዳን የጦር ኃይሎችና ፈጥኖ ደራሽ ኃይሎች ለሁሉም የሱዳን አካባቢዎች የእርዳታ አቅርቦት ያለምንም ገደብ እንዲገባ በአስቸኳይ እንዲፈቅዱ ጠይቃለች። በሱዳን የዩናይትድ ስቴትስ አምባሳደር ጃን ጋድፍሪ እንዲህ ሲሉ አሳስበዋል። There are more than 6.2 million Sudanese who have been internally displaced since the fighting began last April, and about 1.8 million further Sudanese who are refugees in neighboring countries, which makes this the largest displacement crisis anywhere in the world at the moment. ተጨማሪ አንድ ነጥብ 8 ሚሊየን ሱዳናውያን ወደ የአጎራባች አገሮች ተሰደዋል። በአሁኑ ወቅት በዓለም ወደር የሌለው ግዙፍ የሕዝብ መፈናቀል ቀውስ ነው። አስከትሎም ርዕሰ አንቀጹ በመላዋ ሱዳን ያሉ ድርጅቶች ከባድ ችግር ላይ ላሉት ዜጎቻቸው ለመድረስ በቆራጥነት የሚያደርጉትን ጥረት ዩናይትድ ስቴትስ ታደንቃለች ብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር ሲናገሩ የሱዳን ጦር ኃይሎች እና ፈጥኖ ደራሽ ኃይሎች እንዲሁም አንዳንድ ሲቪል ባለስልጣናት የኢንተርኔትና የተንቀሳቃሽ ስልክ አገልግሎትን በመዝጋት የጎሳዎች ግጭት በመቀስቀስ እንዲሁም በውጊያ የተጎዱ ማህበረሰቦችን የሚረዱ ቡድኖችን ወንጀለኛ በማድረግ የሚፈጽሙትን አድራጎት ዩናይትድ ስቴትስ አጥብቃ ታወግዛለች። የሱዳን ሕዝብ በትክክል የሚወክለውን ሲቪላዊ መንግስት ለመመስረት ራሱን የማደራጀት ነፃነት ሊኖረው ይገባል በማለት የዛሬው ርዕስ አንቀጽ ጽሑፉን አጠቃልሏል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የሐሙስ መጋቢት 5 2016 ዓ ም የምሽቱ ዝግጅታችን ይመስል ነበር። አብራችሁ ስለነበራችሁ በጣም እናመሰግናለን። አስማማየሁ ነኝ እያስተናገድኳችሁ አብረት ቆይታ አደረግኩኝ። ኤልያስ አስማረ ደግሞ ከስቱዲዮ ቅንብሩ ይመራል ነበር። ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሆንላችሁ።